ጎንደር ከተማ ውስጥ ዛሬ በነበረ ግጭት በጠፋው ሕይወት ላይ የተለያዩ ምንጮች የተለያየ ቁጥር እየሰጡ ነው። የአሜሪካ ድምፅ ያነጋገራቸው የከተማይቱ ነዋሪዎች አራት ሰው መገደሉን ሲናገሩ የክልሉ መንግስት ግን እስካሁን ባለን መረጃ የተገደለው አንድ ሰው ነው ብሏል። የክልሉ መንግስት አክሎም ከግጭቱ በኋላ ንብረት ማውደምና ዘረፋም እንደነበር አስታውቋል። ነዋሪዎቹ ለግጭቱ መቀስቀስ ዋናው ምክንያት በሰላማዊ መንገድ ቁጭ ብሎ የኮሎኔል ደመቀ ዘውዴን ሰሜን ጎንደር ከፍተኛ ፍርድ ቤት መቅረብ ሲጠባበቅ በነበረው ህዝብ ላይ ፖሊስ አስለቃሽ ጭስ መወርወሩ ነው ብለዋል። ጽዮን ግርማ በቦታው ነበርን ያሉ የአካባቢውን ነዋሪዎችና የክልሉን መንግስት ቃል አቀባይ አነጋግራ ተከታዩን ዘግባለች። የአሜሪካ ድምጽ ያነጋገራቸው የጎንደር ከተማ ነዋሪዎች እንደገለጹት ባለፈው ሐምሌ ስድስት ቀን በቁጥጥር ስር የዋሉት የወልቃይት ህዝብ ማንነት ጥያቄ አስተባባሪ ኮሚቴ አንዱ አባል እንደሆኑ የተነገረውና በእስር ላይ የሚገኙት ኮሎኔል ደመቀ ዘውዴ ዛሬ በጎንደር ከተማ ቡልቆ እየተባለ በሚጠራው አካባቢ በሚገኘው የሰሜን ጎንደር ከፍተኛ ፍርድ ቤት ይቀርባሉ መባሉ በማህበራዊ ሚዲያና በተለያዩ መንገዶች በመገለጹ ቁጥሩ ቀላል የማይባል ህዝብ ፍርድ ቤት ደጃፍ ከጠዋት ጀምሮ መሰለፉን ይገልጻሉ። በዚህ ፍርድ ቤት ተገኝተው እንደነበር የገለጹልኝ አቶ ሸፈቀ አደመ ኮሎኔል ደመቀ ዘውዴ ሊታሰሩ አይገባም፣ ከታሰሩም በኋላ ፍርድ ቤት ሳይቀርቡ ይህን ያህል ጊዜ ሊቆዩ አይገባም፣ ችሎቱም በግልጽ ሊደረግ ይገባል ህዝቡም ችሎቱን ሊከታተል ይገባል በሚል እንደሆነ ይናገራሉ። ያው ሰው ተሰባስቦ በሰላማዊ መንገድ ችሎቱን ይከፈታል ኮርኔል ለመጋዘውድ ይመጣል ብሎ እየተጠባበቀ ያለ አድማ በሳይ ቤት እንደመጣ አልታወቀም። ለማን እንደታዘዙን ሳይታወቅ መጥቶ አድማውን ለመበተን መተኮስ ጀመሩ። ሌላው በተመሳሳይ በቦታው ነበርኩ ያሉት አቶ ስማቸው አምባው በዛሬው እለት በፍርድ ቤት የተገኘው ሰው በጣም ብዙ እንደነበር ይናገራሉ። ከመብዛቱ የተነሳ ፊትለፊት ላይ የነበሩ ሰዎች በሙሉ መሬት ላይ ተቀምጠው ነበረ። እጃቸውን አተላልፈው የመታሰር ምልክት ነፃ ኮሎኔል ልቅትል ምልክት እያሳዩ ነበር። ከዛ ባሻገር ያለው ህዝብ ቁሞ ከፍርድ ቤት የሚሰጠው ምላሽ የተጠባበቀ ነበረ። ነገር ግን ይህን ማድረግ አልቻሉም። ህዝቡን መመለስ የሚችሉት በሰላማዊና ሰላማዊ መንገድ ነው። ባለፈውም እንዳስተዋላችሁት የነበረው ሰላማዊ ሰልፍ ዓለምን አጀብ ባሰኘ መልኩ ያለምንም እንከን ተጀምሮ ተጨርሷል። ነገር ግን ዛሬ የነበረው ነገር ምንድን ነው? ህዝቡን በሰላማዊ መንገድ ማግባባት ሲቻል፣ በፍቅር መመለስ ሲቻል እና በንግግር መፍታት ሲችሉ፣ አድማ በተኞች ከላይ በኩል መጥተው ጋዝ በመልቀቃቸው ምክንያት ህዝቡ እንቅስቃሴው እንዲጀመር አድርጎታል። ይህ ነው የነበረው የነገሩ መጀመሪያ፣ ይህ ነበረ። በተመሳሳይ በቦታው ነበርኩ ያሉት አቶ ክንዱሽ ሀጎስ፣ ኮሎኔል ደመቀ ዘውዴ ከታሰሩበት ጊዜ ጀምሮ ፍርድ ቤት ይቀርባሉ ሲባል ቁጥሩ ቀላል የማይባል ሰው በፍርድ ቤቱ ግቢ ተሰብስቦ ድጋፉን ሲገልጽ እንደነበር ጠቁመው የሚያደርገው እንደ ከዚህ ቀደሞቹ በሰላም አለመጠናቀቁ ነው ይላሉ። ይሄ ሲሆን ህዝቡ እየተበተነ መልሶ ጋብ ሲል እንደገና መቶ እዛ አካባቢ እየጠበቀ እያለ መከላከያዎች መጡ። ሲመጡ እንግዲህ በአንድ መስመር ብቻ እስከ አምስት ያሉ ኮማንዶዎች መሆናቸው ካለባበሳቸው ገመድ ላይ ገመድ መያዙና ከያዙት መሳሪያ አንጻር ሴትም ጭምራለች። እነዚህ አራት፣ አምስት፣ ስድስት የሚሆኑ ኮማንዶዎች ከፊት ሆኖ ቀሪው ድሽቃ ምናምና የሚያዙት ናቸው። ከፊት ያሉ ስናይፐር፣ ቀሪው ክላሽ የያዘው ደግሞ ከእነሱ ጀርባ ሆኖ ወደ ፍንትኑ መጡ። ወደ ፍርድ ቤቱ ፍርድ ቤቱን ከበቡት። እነሱ በተመሳሳይ ሰዓት ፒያሳ ላይ አንድ ልጅ ማተመታ ማዲያም ይሰራ ልጅ ማለት ነው። ፎቶግራፉም ፖስት ተደርጓል። እስከነቱታው በጣም በሚያሳዝን ሁኔታ የስራ ሰው መሆኑ እስከነቱታው ተመቶ ነው። ወድ ፎቶ ላይ ያየ ነው። ሌላም ቆስሏል። ከዛ ቀጥሎ ህዝቡ ይሄ ለምን ሆነ እያለ በተለያየ መንገድ ያው ተቃውሞ መግለጽ ሲጀመረ አካባቢ በሙሉ ጎማ እየጣለ መንገዶችም እየተዘጉ እንትን ያለ ነው። ግን እስካሁንም በህዝቡ በኩል አንዳች የወሰደው እርምጃ እንደሌለ የሚያሳየው መከላከያዎች ላይ ሆነ ማንም የጸጥታ ኃይል ላይ እየደረሰ ይሄን የሚባል ጉዳት የለም። የታጠቀ ኃይል እኛ ጋር የለም። ህዝቡ ሰላማዊ ነው። አሁንም እጆቹን ኦሮሞ ወንድሞቻችን ላይ ሰልፎች ላይ እንድናያደርጉት ልክ እንደዛ እጁን ወደ ላይ ከፍ አድርጎ ያን ምልክት ነው እያሳየ ነበሩ። የአማራ ክልል መንግስት የኮሚኒኬሽን ጽፈት ቤት ዳይሬክተር አቶ ንጉሱ ጥላሁን ግርግር በመሆኑ የተጣራውን ነገር ማግኘት እንደማይቻል ገልጸው እኛ እስካነጋገር ናቸው እስከ ምሽቱ አስራ ሁለት ሰዓት ድረስ ክልሉ ያለው መረጃ ነው ያሉትን ገልጸውልኛል። እንግዲህ ጎንደር የመጀመሪያ ላይ የሆኑ ሰዎች ወጣቶች፣ በተለይ በብዛት ወጣቶች ያሉበት ኮሎኔል ደመቀ ወደ እንትን ለፍርድ ማለት ወደ ፍርድ ቤት ይቀርባሉ የሚል መረጃ አለ በሚል በሶሻል ሚዲያውም በምንም በማህበራዊ ሚዲያውም ቅስቀሳ ነበረ እና እዛ ፍርድ ቤት አካባቢ ሄደው ነበር። በእርግጥም እሳቸው ለፍርድ ቤት አልቀረቡም፣ ግን ያው ሄደው ነበር። እዛ ሄደው በነበረው ሂደት የፀጥታ ኃይሉም እንትኑን ወደ ፍርድ ቤት እንዳይገቡ ወጣቶቹ እና እንዲመለሱ የተለያዩ ሙከራዎችን አድርጉ ነበር። ይህን ሙከራ ከጢስም ለመከላከል ሞክሮ ነበር እና በዚህ መሀል ግጭት ተፈጥሯል። በዚህ ግጭት እስካሁን ባለው መረጃ የአንድ ሰው ሕይወት ጠፍቷል፣ ንብረትም ወድሟል። የሆቴሎች ሱቆች አልፎ አልፎ የመንግስት ተቋማት ላይም እንደዚሁ ድንጋይ በመወርወር ንብረት ማጥፋት ተከስቷል ማለት ነው። አቶ ንጉሱ አክለው እንደገለጹት ፖሊስ አስለቃሽ ጭስ መተኮስ የጀመረው ድንጋይ ከህዝቡ በኩል በመወርወሩ ነው ያሉ ሲሆን ዝርፊያው የተጀመረው ደግሞ በስተመጨረሻ አካባቢ ነው ብለዋል። ያነጋገርናቸው ነዋሪዎች ህዝቡ በሰላማዊ መንገድ ተቀምጦ እያለ እምባ አምጪ ጭስ በመወርወሩ ምክንያት ግጭት መጀመሩን እንደገለጹልን ጠቅሰን ከክልሉ ውጪ በሆኑ ፖሊስና መከላከያ ተኩሱ ተከፍቶብናል ማለታቸውን አያይዘን ጠይቀናቸው ነበር። ማንም ይሁን ማን የጸጥታ ኃይሉ ህዝባዊ ነው የህዝብን የንጹሐንን ህይወትና ሀብት ንብረት የመጠበቅ ግዴታ ያለበት መንግስት የሚያስተማራው ነው እንዲያውም አሁን ህዝቡ እየጠየቀ ያለው መንግስት አሳልፎ መስጠት የለበትም። ትግስቱ በስቷል። ስለዚህ ይሄንን ነገር ያስታክስልን ነው የሚለው እና የዚህ ክልል እና የዛ ክልል የሚለው ባለበት ሁኔታ የሚከብደው የጎንደርንና አካባቢውን ሰላም የማስጠበቅ የጎንደርን ህዝብ ጥያቄ የሰላም ጥያቄ የመመለስ ያለመመለስ ጉዳይ ነው። የጎንደርን ህዝብ የሰላም ጥያቄ መልሶ አገሩን አረጋግቶ ከጎንደርና አካባቢው ህዝብ ጋር ጥያቄ ሲያነሳቸው የነበሩ ጥያቄዎች ቁጭ ተብሎ አንድ ላይ ሆኖ ከህዝቡ ጋራ የሚፈቱበትን ድባብ ማስጠር ስለሆነ ይሄ ዝርዝር እከሌ ገባ እከሌ ወጣ የሚባል ነገር ሊመጣ አይችልም ማለት ነው። በዚህ ሰዓት የሰዎች ሀብት ንብረት እየተዘረፈና እየወደመ ባለበት ሰዓት ፀጥታ ኃይሉ ሰላም የማስከበር የትኛው በኩል ስምሪት ይኑረው፣ ሰላም የማስከበር ግዴታም ኃላፊነትም ስላለበት ማለት ነው። አቶ ክንዱሽ ሀጎስ በበኩላቸው በዛሬው ዕለት ይህ ሁኔታ እንዲፈጠር ምክንያት የሆነው ቀድሞ አስለቃሽ ጢስ የተኮሰው አካል ነው ይላሉ። ህዝቡን አረጋግቶ በአሳማኝ በሆነ ሎጂካል ሆኖ መመለስ እየተቻለ ከዚህ ከቀደሙ በቃ ሆን ተብሎ ወደ አስለቃሽ ጭስ እንትን ማለት ከዛ መከላከያ እንዲገባ መደረጉ ያ ከዛ በኋላ ለመጣ ውልቂት ተጠያቂ መከላከያ እንዲገባ ያዘዘው አካል ብቻና ብቻ ነው። አሁንም ከዚህ በኋላ ለሚመጣ ማንኛውም ሰብአዊ ሆነ ቆሳዊ ኪሳራ ተጠያቂ ሊሆን የሚችለው መከላከያ እንዲገባ ያደረገ አካል ነው ባይለኝ ነው ያነጋገርናቸው ነዋሪዎች እንደሚሉት በዛሬው የጎንደር ውሎ የአራት ሰው ህይወት ማለፉን ቁጥሩ ያልታወቀ ሰው መቁሰሉንና በአይናቸው የተመለከቱት ግን የአንድ ሰው አስክሬን እንደሆነ ይገልጻሉ ንብረቱ ወድሟል መንገዶች በድንጋይና በእንጨት ተዘግተዋል የመኪና ጎማ እየተቃጠለ ከተማው በጭስ ተሞልቷል አቶ ንጉሱ በበኩላቸው እንዲህ ያሉ ግጭቶች እንዳይፈጠሩ ህብረተሰቡ ወጣቶችን በመምከርና በማረጋጋት ከፍተኛ ከፍተኛ ሚና መጫወት አለበት ካሉ በኋላ የጠፋውን የሰው ህይወትና ንብረቱን በተመለከተ ወደፊት የተጣራ መረጃ እንሰጣለን ብለዋል።